ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚያስተላልፈው የዛሬ አርብ ነሐሴ 5 2015 ዓ ም የአማርኛ ስርጭታችን ጀመረ። የአማራ ክልል ዋና ዋና ከተሞች የሰላማዊ ድባብ ሰፍኖባቸው እንደዋለ ነዋሪዎች ተናገሩ። አርባ ዛሬ በጣም ጥሩ ሁኔታ ላይ ነው ያለ ፍቃል ተከፈተም፣ ግርቤቶች ሰዎች በሙሉ አልተከፈቱ ሁሉ ነገር የለም እንጂ ሌላው መንገድ ተከፍቷል። አርባ መኪና እንቅስቃሴዎች ሁሉ ዛሬ ዛሬ ጎንደር ሰላም ነው። ከስጋት ነጻ አልሆነም እንዲዙ በትንሽ ይንቀሳቀሳል ግን ህዝቡ በስጋት ነው የሚንቀሳቀሱ። በተለይ ጎንደር ላይ አሁን ሰብቶ ነው የሚንቀሳቀሱ። አሁን ምን ይፈጠር ይሆን እያለ ማለት ነው። እንደዛ ነው እንጂ ያን ያህል አስቸገሪ ያለ የአደምጣቸዋቸው የባህር ዳርና የጎንደር ከተማ ነዋሪዎችን ነው። ሙሉ ዘገባው በአብይ ርዕስ ይቀርባል። ሌሎችም የሀገር ውስጥና የውጭ ሀገር ዘገባዎችን ይዘን ቀርበናል። ጤና ስጥልኝ። ክብራትና ክብራን እንደምናመሻችሁ ሳስተናግዳችሁ የማመሻው እንግዶ ወንዴ ነኝ። ለዓለም ዜናው አሉላ ከበደ ስቱዲዮ ይገኛል። የምሽቱን ቅንብር ከስቱዲዮ የምታቀናብርልን ብርሃን ኃይሉ ነች። ዋና አዘጋጅ ጽዮን ግርማ። አሁን በቅድሚያ ወደ ዓለም ዜናው። ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ የአማራ ክልል ዋና ዋና ከተሞች ሰላማዊ ድባብ ሰፍኖባቸው እንደዋሉ ነዋሪዎች ተናገሩ። ኤርትራ ከትግራይ ጋር በተያያዘ አስመራ የሚገኙትን የብሪታንያ ዲፕሎማት ጠርታ አነጋገረች። በኃይል ከስልጣን የተወገዱት የኒጀር ፕሬዚዳንት እጣ እንዳሳሰበው የተባበሩት መንግስታት ገለጠ። የሚሉት ርዕሰ ወሬዎቹ ናቸው። አሁን ወደ ዝርዝሩ የአማራ ዋና ዋና ከተሞች ሰላማዊ ድባብ ሰፍኖባቸው እንደዋሉ ነዋሪዎች አስታወቁ። የአማራ ክልል ዋና ከተማ ባህር ዳር መጠነኛ የተሽከርካሪዎች እንቅስቃሴ መኖሩን፣ የአየር ትራንስፖርትም እንደተጀመረ የአሜሪካ ድምፅ ያነጋግራቸው አስተያየት ሰጪዎች ተናግረዋል። ሆኖም ሌሎች የአገልግሎት ሰጪ ተቋማት በሚጠቀስ ደረጃ እንዳልተከፈቱ የገለጹት አስተያየት ሰጪዎች በጸጥታ አካላት የሰብአዊ መብቶች ጥሰት እየተፈጸመ ነው ሲሉም ተናግረዋል። በጎንደርና በሸዋሮቢት ከተሞች ሰላማዊ ድባብ ማስተዋላቸውን አስተያየት ሰጪዎቹ አክለው ገልጠዋል ይሁንና የአገልግሎት ሰጪ ተቋማት እንደተዘጉ መሆናቸውን ለህብረተሰቡም ስጋት እንዳሳደረበት ሳይገልጹ አላለፉም ይህንኑ የህብረተሰቡን ቅሬታ አስመልክቶ ከመንግስት በኩል የተሰጠ ምላሽ የለም ይህ በእንዲህ እንዳለም በርካታ ዓለም አቀፍና የሀገር ውስጥ አካላት በአማራ ክልል ያለው ግጭት እንዳሳስባቸው በመግለጽ ላይ ናቸው የተባበሩት መንግስታት ድርጅት ደግሞ በአማራ ክልል ያለው ግጭት በምተማና በክልሉ ሌሎችም አካባቢዎች ሰብአዊ እርዳታ እንዳይሰጥ አስተጓጉለዋል ብለዋል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽን በሰሜን ምዕራብ ኢትዮጵያ በተለይም በአማራ ክልል እየተበላሸ የመጣው የጸጥታ ሁኔታ አሳስቦኛል ሲል ትላንት መግለጫ አውጥተዋል። ዩናይትድ ስቴትስ፣ የአውስትራሊያ፣ የጃፓን፣ የኒውዚላንድ እና የዩናይትድ ኪንግደም መንግስታት ዛሬ በጋራ ባወጡት መግለጫ በቅርቡ በአማራና በኦሮሚያ ክልሎች የተቀሰቀሰ ሁከት የዜጎችን ሞትና አለመረጋጋት እንዳሳሰባቸው ገልጠዋል። አድማጮች የዚህ ዘገባ ዝርዝር በዕለቱ አብሬስ ይቀርባል። ኤርትራ ከትግራይ ጉዳይ ጋር በተያያዘ አስመራ የሚገኙትን የብሪታንያ ዲፕሎማት ጠርታ አነጋገረች። በኢትዮጵያ የእንግሊዝ አምባሳደር መንግስታቸው የኤርትራ ጦሯን ከትግራይ ሙሉ ለሙሉ አውጥታ ወደ ድንበሯ ትመልስ የሚለውን ጥሪ እንደሚደግፍ መግለጻቸውን ተከትሎ ኤርትራ በአገሯ የሚገኙትን የእንግሊዝ አምባሳደር ጠርታ ማነጋገሯ ታውቋል። የኤርትራው ማስታወቂያ ሚኒስትር የማነ ገብረአብ ቀድሞ ትዊተር አሁን ደግሞ ኤክስ ተብሎ በሚጠራው የማህበራዊ መድረክ ላይ ባወጡ ጽሁፍ የሀገራቸው የውጭ ጉዳይ ሚኒስትር የእንግሊዙን ጉዳይ አስፈጻሚ ትናንት ሐሙስ የጠሯቸው በኢትዮጵያ የእንግሊዝ አምባሳደር ዴረን ዌልች የህወሀትን ያልተገባ ፍላጎት የሚደግፍ መሠረተ ቢስ ያሉትን አስተያየት በመናገራቸው ጠንካራ የተቃውሞ መልእክት ለማስተላለፍ ነው ብለዋል። በኢትዮጵያ የእንግሊዙ አምባሳደር ከህወሀት ጋር ግንኙነት ላለው ትግራይ ቴሌቪዥን ጣቢያ በሰጡትና ረቡዕ በኢንተርኔት በወጣው ቃለ የኤርትራ ኃይሎች ሙሉ በሙሉ ወደ ራሳቸው ድንበር እንዲመለሱ የሚደረገውን ጥሪ ዩናይትድ ኪንግደም መንግስት ይደግፈዋል ብለዋል። በትግራይ ለሁለት ዓመታት በተካሄደው ጦርነት የኤርትራ ወታደሮች ከኢትዮጵያ መንግስት ኃይሎች ጎን ሆነው ሲዋጉ የዩናይትድ ስቴትስና የመብት ቡድኖች በጦርነቱ ወቅት የጭካኔ አድራጎቶች በመፈጸም እንደ ወነጀሏቸው ይታወሳል። ጦርነቱ ባለፈው ህዳር ፕሪቶሪያ ላይ በተደረሰው እንዲሁም በአዳን ኃይሎች በሙሉ እንዲወጡ በሚጠይቀው ስምምነት ያበቃ ቢሆንም በስምምነቱ ያልተሳተፈችው የኤርትራ ወታደሮች ያአሁንም በትግራይ የድንበር አካባቢዎች ያሉ መሆኑን የአዣንስ ፍራንስ ፕሬስ ዘገባ አመልክቷል። በኃይል ከስልጣን የተወገዱት የኒጀር ፕሬዚዳንት እንዳሳሰበው የተባበሩት መንግስታት ድርጅት ገለጠ። የኒጀሩ ፕሬዚዳንት መሐመድ ባዙምና ቤተሰባቸው ከቀድሞ ፕሬዚዳንታዊ ጥበቃ አባሎቻቸው እጅ የቀጠለው የዘፈቀደ እስር ላይ ያሉበትና አስከፊ አያያዝ ያለው የተባበሩት መንግስታት ዋና ጸሐፊ በእጅጉ አሳስቧቸዋል ሲል አስታውቋል። በዋና ጸሐፊ አንቶኒዮ ጉተሬስም በንባብ የቀረበው መግለጫ ባዙም ያለምንም ቅድመ ሁኔታ በአፋጣኝ እንዲለቀቁና ሀገር ወደ ማስተዳደሩ ስልጣናቸውም እንዲመለሱ ይጠይቃል። የድርጅቱ ምክትል ቃል አቀባይ ፋርሃን ሀቅ ባሰሙት በዚህ መግለጫ ባዙምና ቤተሰባቸው የሚገኙበትን መብራት፣ ውሃ፣ ምግብና መድኃኒት የሌለበትን ሁኔታ የመንግስታቱ ድርጅት ያውቃል ነው ያሉት። በተመሳሳይ በወታደራዊ መፈንቅለ መንግስት ከስልጣን ተወግደው ላለፉት ሁለት ሳምንታት በቁም እስር ላይ የሚገኙት ፕሬዚዳንት ባዙም የምግብ አቅርቦታቸው መሟጠጡንና ይበልጥም እየከፋ በመጣ ሁኔታ ውስጥ ናቸው ሲሉ አንድ አማካሪያቸው ከትላንት በስቲያ ረቡዕ መናገራቸው ተዘግበዋል። የኒጀር ወታደራዊ ሁንታ በበኩሉ ጎረቤት ሀገሮች ህግ ለማስከበር በሚል ምንም አይነት ወታደራዊ ጣልቃ የሚሞክሩ ከሆነ ፕሬዚዳንቱን እንገድላቸዋለን ሲል ለዩናይትድ ስቴትስ ዲፕሎማቶች ማስታወቁን ሁለት ምዕራባውያን ባለስልጣናት ለአሶሺየትድ ፕሬስ ተናግረዋል። ምዕራብ አፍሪቃዊቱ አገር ለምዕራብ አፍሪቃዊቱን አገር ለመምራት በዲሞክራሲያዊ መንገድ የተመረጡት ባዙም ከባለቤታቸውና ከወንድ ልጃቸው ጋር ኒያሚ በሚገኘው ፕሬዚዳንታዊ ቤተ መንግስት ከሐምሌ 19 2015 አንስቶ በኃይል በያዟቸው ወታደሮች እጅ እንደሚገኙም ይታወቃል። በሌላ ዜና የኒጀሩ መፈንቅለ መንግስት አድራጊዎች የፕሬዚዳንት ባዙምን ሰብአዊ መብት እንዲያከብሩ ሲል ሁማን ራይትስ ዎች አሳሰበ። ሁማን ራይትስ ዎች በኒጀር የተካሄደውን ወታደራዊ መፈንቅለ መንግስት መሪዎች ከስልጣን የተነሱትን የፕሬዚዳንት መሐመድ ባዙምን የቤተሰቦቻቸውንና ሌሎች በዘፈቀደ ታስረው የሚገኙ ያላቸውን ወገኖች ደህንነት እንዲያስጠብቁ ነው የጠየቀው። የሰብአዊ መብት ተሟጋች ድርጅቱ አክሎም በገፍ የታሰሩትን በመፍታትና በፍጥነትም በሲቪሎች ወደሚመራ ዲሞክራሲያዊ ስርዓት በመመለስ ወታደራዊ አካል መሠረታዊ የሰብአዊ መብቶችን የሚያከብር መሆኑን እንዲያሳይ ሲል አሳስበዋል። ሁማን ራይትስ ዋች ከባዙም ከራሳቸው ከሐኪማቸውና ከህግ ጠበቃቸው እንዲሁም ከቀድሞ የኮሚኒኬሽን አማካሪያቸውና የቤተሰብ ወዳጅ ከሆኑ ጋር ትላንት ሐሙስና ከትላንት በስቲያ ረቡዕ መነጋገሩን ገልጠዋል። የኒጀሩ መፈንቅለ መንግስት መሪዎች ባዙምንና ቤተሰባቸውን እንዲሁም ሌሎች ማንነታቸው ያልተገለጡ ሰዎችን ዓለም አቀፍ የሰብአዊ መብት ደንቦች ደንቦችን በመተላለፍ ለስቃይ እየዳረጉ ነው ሲል ነው የቡድኑ የአፍሪቃ ቢሮ ምክትል ዲሬክተር ካሪን ካኔንዛ ኑትንግያ ዛሬ ያወጡት መግለጫ ላይ ቡድኑን የወነጀሉት። በመጨረሻም በኢኳዶሩ ፕሬዚዳንታዊ እጩ ግድያ የተጠረጠሩ ግለሰቦች በቁጥጥር ስር ዋሉ። ኢኳዶር ባለፈው ረቡ ከተገደሉት ፕሬዚዳንታዊ እጩ ፈርናንዶ ቬሌሲያኒዮ ግድያ ጋር በተያያዘ ስድስት የኮሎምቢያ ዜግነት ያላቸውን ግለሰቦች በቁጥጥር ስር አውላለች። ተጠርጣሪዎቹ ከፖሊስ ጋር የተኩስ ልውውጥ ባደረጉበት ወቅት የቆሰለ አንድ ሌላ ተጠርጣሪም ኮሎምቢያዊ ሕይወቱ ማለፉ ታውቋል። የአደንዛዥ እጽ አዘዋዋሪዎችን በመቃወም የሚታወቁት የፕሬዝዳንታዊ ዕጩ የግድያ ዛቻ ይደርስባቸው እንደ ነበርም ተዘግበዋል። የአገር ውስጥ ጉዳይ ሚኒስትር ሁዋን ዛፓታ ሲናገሩ የብሔራዊ ፖሊሶች የዚህን አጸያፊ ድርጊት አውጠንጣኝ የሆኑ ግለሰቦች የመጀመሪያ እስር ፈጽመዋል። የዚህ ወንጀል መንስኤና ድርጊቱን በማውጠጥ ጥኑ ስራ የተሳተፉትን በሙሉም ለመቆጣጠር ሙሉ የተግባርና የምርመራ አቅማቸውን ይጠቀማሉ ብለዋል። የኢኳዶሩ ፕሬዚዳንት ጌለርሞ ላሶም በበኩላቸው ግድያው ኢኳዶር ከዘጠኝ ቀናት በኋላ የምታካሄደውን ፕሬዚዳንታዊ ምርጫ ከማከናወን አያግዳትም ብለዋል። ላሶ በቬንሲያኖ ግድያ ምርመራ እንዲያግዛቸው የዩናይት ስቴትሱን ብሔራዊ የወንጀል ምርመራ ቢሮ ኤፍቢአይን እርዳታ ጠይቀዋል። የኤፍቢአይ ምርማሪ ቡድንም በቅርቡ ኢኳዶር ይገባል ተብሎ ይጠበቃል። አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። አሉላ ከበደን ለዓለም ዜናውን እናመሰግናለን። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ ጋብዛለሁ። ሳስተናግዳችሁ የማምሸው እንግዲህ ወንዴ ነኝ። ስርጭቱን ከስቱዲዮ ምትመራልን ብርሃን ኃይሉ ነች። የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳ አሸናፊ ናቸው። የዌብና ማህበራዊ አሰናጃችን ደግሞ አበባየው ገበያ ነች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። አሁን ወደ ምሽቱ አብይ ርዕስ እናልፋለን። የአማራ ክልል መዲና ባህር ዳር መጠነኛ የተሽከርካሪዎች እንቅስቃሴ መኖሩንና የአየር ትራንስፖርትም እንደተጀመረ የአሜሪካ ድምፅ ያነጋገራቸው አስተያየት ሰጪዎች ተናግረዋል። ሆኖም ሌሎች አገልግሎት ሰጪ ተቋማት እንዳልተከፈቱ የገለጹት አስተያየት ሰጪዎች በጸጥታ አካላት የሰብአዊ መብቶች ጥሰት እየተፈጸመ እንደሆነ አመልክተዋል። በጎንደርና በሸዋሮቢት ከተሞችም ሰላማዊ ድባብ ማስተዋላቸውን አስተያየት ሰጪዎቹ ገልጸዋል። ይሁንና የአገልግሎት ሰጪ ተቋማት እንደተዘጉ መሆናቸው ለሕብረተሰቡ ስጋት እንዳሳደረበት ሳይገልጹ አላለፉም። ይህንኑ የሕብረተሰቡን ቅሬታ አስመልክቶ ከመንግሥት በኩል የተሰጠ ምላሽ የለም። ይህ በእንዲህ እንዳለ በርካታ ዓለም አቀፍና የአገር ውስጥ አካላት በአማራ ክልል ያለው ግጭት እንዳሳሰባቸው እየገለጹ ይገኛሉ። የተባበሩት መንግሥታት ድርጅት ደግሞ በአማራ ክልል ያለው ግጭት በመተማና በክልሉ ሌሎችም አካባቢዎች ሰብአዊ እርዳታ እንዳይሰጥ አድርገዋል ብሏል። ኬኔዲያ አባተ ዝርዝር አለው። በአማራ ክልል በመከላከያ ኃይሎችና በአካባቢው የፋኖ ታጣቂ መካከል ለቀናት ከተካሄደ የትጥቅ ግጭት በኋላ ባህርዳር ከተማ ተሽከርካሪዎች በመጠኑ እንቅስቃሴ መጀመራቸውን፣ አውሮፕላን ማረፊያውም የመንገደኞች አገልግሎት መጀመሩን የከተማዋ ነዋሪዎች ተናግረዋል። ስማቸውን እንዳንጠቀስ የጠየቁን አንድ የከተማው ነዋሪ፣ አገልግሎት ሰጪ ተቋማት ግን ስራ አለመጀመራቸውን ገልጸዋል። ነገር የለም እንጂ ሌላው መንገድ ተቀብቷል። አልፎ አልፎ የመኪና እንቅስቃሴ መኪና እየተንቀሳቀሰ ነው ነ ዛሬ አንጻራዊ ሰላም አለ። ድምፅ ሳይሰማም ጥሩ ነው። ዛሬ መከላከያው እንቅስቃሴ የሚያደርጉ ደሱ ናቸው። ህዝቡ ያው የመረጋጋት ባህሪ ገና በደምብ ስላላለ ተደጋገፈ ነው። በተለይ ወዛደሩ ምናምን እንዲገላ ሁሉ አቶ እየተሰቃየ ነው። እንቅስቃሴ ስለሌለ የስራ እንቅስቃሴ የለም። አሁን እንግዲህ ተገዳ ምናልባት ደግሞ ሱቆቹ ና ቢከፈቱ የበለጠ ጥሩ ነው የሚሆን። ሱቆቹ እንዴት ነው? ሙሉ በሙሉ ሁሉም ናቸው ያልተከፈቱት ተከፈቱ ለግብ የተከፈተ ዛሬ ስለሆነ ሱቆቹና ሌላ በቃ አገልግሎት መስጫ ተቋሙ አልተከፈቱም። በሙሉ አልተከፈቱ። የመንግስት መስሪያ ቤቶችም ዛሬ ሀብታ አልጀመሩም። ባንክ አልጀመረም። አውሮፕላን ማረፊያ ውስጥ አገልግሎት እየሰጠ ይሆን ምናልባት መረጃ አውሮፕላን አውሮፕላን ማረፊያ አሁን ጀምሯል፣ ጀምሯል። አንድ ዜሌ ከሰፈርም ዛሬ ቆርቶ የመጣ ሰዋል። ከዚህ ወደ አዲስ አበባ ነገ ለመሄድ ትኬቶች ሲዶ ቆርቶ መጥቷል። ነገ ለመሄዱ አዲስ አበባ ሌላ የባህር ዳር ከተማ ነዋሪ እጥረት ቢኖርም የእህል ግብይት ግን መካሄዱን ገልጸዋል። ባህርዳር ዛሬ ሰላም ነው ሰራሉ። ዲንጎንም ያስነስተዋል ወቅቶም በጣም ሲፈጅ ነው አለ። ዛሬ ሰው ያለውን እህል እየገዛ ነው አለ። እና ያለው የበረንደሆል የሰነበተ ዝግ ሳምንት ዝግ ስለሆን ያንን የአድወርናትን እህል ሀያ የያዘ ሰላሳም ኩንታል የያዘውም እህሏን አሁን እየቸራቸረ እየጨረሰ ነው። እህል እያለው ራሱ ሰኞ ያኛው መስመር አልተከፈተ እህል አይገባም በማለት በቃ ፈራቻ አለበት ሰው እርሶ ዛሬ ገበያ ላይ ነው የዋሉት? የትኛው ገበያ ነው እስኪ ንገሩኝ። እኔ አስራ ስድስት ኪዳነ ምህረት ነው የዋልኩኝ። ኪዳነ ምህረት ይባላል፣ አስራ ስድስት ነው። ጣና ክፍለ ከተማ ይባላል። አሁን አሁን አራ የሚባለው አስራት ክፍለ ከተማ አለ። ይህ አስራት የሚባለው ከክፍለ ከተማ ገና ነው ዝግ ነው። ከዛ ውጭ ያለው እንቅስቃሴስ ምን ይመስላል ከተማው ላይ? ብዙም የለም በቃ አሁን ሱቆች፣ እንዲሁም እህል ተራ ይሻላል። ሱቅ እንዲሁም በብዛት ፈርተው ምስ አልከፈቱም። ዛቤት ትናንት ነው ሻል ብሎታል። ያው ትራንስፖርት አይኖርም ነው ብዙ ቦታ ምንል አንድ ሰዓት ምንገ ምናምን አሁን ትራንስፖርት የለም። እየ ነው ደህና ነው ይሻላል። የጎንደር ከተማም ዛሬ አንጻራዊ የሆነ ሰላማዊ እንቅስቃሴ ተስተውሎባት መዋሏን የነገሩን የከተማዋ ነዋሪ፣ ሆኖም አገልግሎት ሰጪ ተቋማት እንዳልተከፈቱና ነዋሪዎችም የስጋት ድባብ ውስጥ እንደሚገኙ ገልጸዋል። ዛሬ ጎንደር ሰላም ነው። ከስጋት ነጻ አልሆነም እንጂ ህዝቡ በትንሽ ይንቀሳቀሳል። ግን ህዝቡ በስጋት ነው የሚንቀሳቀሰው። በተለይ ጎንደር ላይ አሁን ሰግቷ የሚንቀሳቀሰው አሁን ምን ይፈጠር ይሆን እያለ ማለት ነው። እንደዛ ነው እንጂ ያን ያህል አስቸጋሪ ያለ የንግድ ቤቶች አሁን በትንሹ ቢሆን ክፈቱ እያላቸው ነው። መከላከያ ግን እነሱ እንዲከፍት ፍቃደኛ ደርገ አይደሉም። እንዳልኩ ሰው በጣም ጭንቀት ውስጥ ነው። ኮማንድ ፖስቱ በራሱ ትልቅ ጭንቀት ኖታለ ማህበረሰቡ በየቤት ገብቶ ልጅ ሊወስድብኝ ይችላል ስላለች እናት ይከፍቱ ምርጫቸውን አርገዋል ማለ አፍትራሱ ይፈራል። አስተባባሪ ነባል ተባልኩ እያለውን በድንጋጤ ነው ያለው ሰው ነው። ሱቆች ምናምን እሳ ሱቆች አልፎ አልፎ ስራ ጀምረዋል። ግን አትጋቢ ነገር እያገኘ አይደለም ማህበረሰቡ። በዛ ላይ እቃዎች በጣም ተወደዋል። እነዛ ላይ የካሽ ችግር አለ፣ ካሽ የለም ጎንደር ላይ እየተከፈተ ባንክ የለም። ከዛ ውጭ በዚህ ዛሬ ላይ አሁን የተኩስ ድምጽ የለም። ግን ሰው እንደዚህ እንዳልኩ አንድ ፖስት ከሶስት በላይ መቀመጥ አይቻልም ምናም የሚል ነገር አለው እዛ ሰው እና በቃ ህዝቡ ውጥረት ውስጥ ነው ያለው። በሸዋሮቢት ከተማ ዛሬ ስለነበረው ድባብ ደግሞ አንድ የከተማዋ ነዋሪ አስተያየት ሰጥተውናል። ዛሬ ትንሽ ከተማ ጭር ብሏል። ጠዋት ባንክ ተፈቶ ነበር ከፈታረ ቡና ባንኩን አሁን ዘግተውታል። የጡረተኛ ደመወዝ ምናምን ነበረ መሰለኝ እነሱ እንትን አለ ተከፋፈለ፣ አሁን ዘግተዋል። ከዛ ውጭ ያለው ድባብስ እንቅስቃሴው ምና ምን ይመስላል? እንቅስቃሴ ያው አንድ አንድ ሰው ነው የምታያ። መንገድ መኪና ለዛሬ ክፍት ነው እስከዛሬ እንቀሳቀሳል መጃጭ ነው የተከለከለ። በኮማንድ ፖስት ስላለ ቤቶች ሳ እንዲ እየተከፈቱ ነው ሱቆች፣ የገበያ ቦታዎች የመሳሰሉ። ክሊኒኩ ይሰራል፣ ፋርማሲ ለሁ ክሊኒክ ነው። ባንክ ቤት አልተከፈተ። ሌላው ለምን ይከፈታል? ዘጋግተዋል፣ አልተከፈት አልፎ አልፎ እነኚህ ሸቀጣሸቀጦች አልፎ አልፎ በደንብ ባከፍቱም በር አንድ በር አንድ በር ብቻ ከፍቷል። በሌላ በኩል በመንግስት የጸጥታ ኃይሎች የሰብአዊ መብቶች ጥሰቶች እንደሚፈጸሙ የጠቆሙ አንድ ማንነታቸው እንዳይገለጽ ድምጻቸውም እንዲቀየር የጠየቁ የባህር ዳር ከተማ ነዋሪ ስጋታቸውን አጋርተዋል ዛሬ так вот дня на днях маклакаган я спрашана реакция а мы не не на не демобаде так вот я как расгил я там раньше я там мешок из этого я говорю я говорю вот я как спрашиваю тебя мне какая-то нервёжичка выдаделам ты что а करूं иначе шо мешок из этого при간다 ангаль я тебе тугано дам адрес свой адрес свой мой адрес свой и знать тебя сколько я я день за гарачу мотат ну брат я так ባህር ዳር የት አካባቢ ነው ይሄ እየሆነ ያለው? ስለዚህ ከተረጋጋ በኋላ እስካሁን እናንተ ከቤት መውጣት ወይም ከአካባቢያችሁ ወጣ ማለት አልቻላችሁም ማለት ነው? ሮቢት ከተማ ያነጋገር ነው አስተያየት ሰጭም በመንግስት ኃይሎች መሰል የሰብአዊ መብት ጥሰት እንደሚፈጸም ተናግረዋል። በሌላ በኩል ለሰብአዊ አገልግሎት ወደ ክልሉ እንቅስቃሴ መጀመሩን ትናንት የገለጸው የኢትዮጵያ ቀይ መስቀል ማህበር ከዓለም አቀፍ ቀይ መስቀል ኮሚቴ ጋር በመሆን ቁስለኞችና ታማሚዎችን ለማከም የሚረዱ አስቸኳይ የህክምና ቁሳቁሶችን ለደብረ ብርሃን ስፔሻላይዝድ ሆስፒታልና ለጎንደር ዩኒቨርሲቲ ሪፈራል ሆስፒታል ማድረሳቸውን አስታውቋል። ማህበሩ በአማራ ክልል ግጭት ከተቀሰቀሰ በኋላ የጤና ተቋማት አቅርቦት አልቆባቸዋልም ብሏል። በሌላ በኩል የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለና የአዲስ አበባ ምክር ቤት አባሉ ዶክተር ካሳ ተሻገር በቁጥጥር ስር የዋሉት በአስቸኳይ ጊዜ አዋጁ መሰረት መሆኑን ፖሊስ አስታውቋል። የሁለቱ የህዝብ እንደራሴዎች ጠበቃ የሆኑት ሰለሞን ገዛኸኝና ሄኖክ አክሊሉ ማክሰኞ ነሐሴ ሁለት ለፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ችሎት ላቀረቡት አካልን ነጻ የማውጣት አቤቱታ የፌዴራል ፖሊስ ወንጀል ምርመራ ቢሮ በደብዳቤ በሰጠው ምላሽ እስሩ የተፈጸመው በአስቸኳይ ጊዜ አዋጁ መሰረት መሆኑን ስለመግለጹ ከተጠርጣሪዎቹ ጠበቆች አንዱ ሄኖክ አክሊሉ ለአሜሪካ ድምፅ ተናግረዋል። እርሳቸውም መልስ መስጠታቸውንና ፍርድ ቤቱ ውሳኔ ለመስጠት መቅጠሩንም ገልጸዋል። በቃል መልስ ሰጥቻ ነው። የሰጠነው መልስ ምንድነው? ፌዴራል ፖሊስ አመልካቾችን ማሰሩን አምረዋል። ደንቡ እነዚህን ሰዎች አስሮ ለማቆየት ያስችለዋል አያስችለውም የሚለው ጉዳይ ነው ፍርድ ቤቱ ሊመረምረው የሚገባው ና ያንታደለን በተመለከተ በህዝብ ተወካዮች ምክር ቤት አባል የሆነ ብቻ ሳይሆን ክርስቲያን ታደለ የህዝብ ተወካዮች ምክር ቤት የፋይናንስ ቋሚ ኮሚቴ ሰብሳቢና በሚኒስቴር ማድረግ ያሉ መሆናቸው ተጨማሪም ክብደት የሚሰጣቸው ነው እና በህገ መንግስቱ መሰረት ያለመከሰስ መብት አላቸው። ፖሊስ ወንጀል ፈጽመዋል ወይም በህግ ሊያስጠይቃቸው የሚችል ነገር አለ እንኳን ቢል በቅድሚያ ያለመከሰስ መብታቸውን ማስነሳት አለበት። ይህ አልተፈጸመም። በሁለተኛ ደረጃ ዶክተር ካሳንም በተመለከተ እንደዚሁ በአዲስ አበባ ከተማ ቻርተር በቻርተር አዋጁ የህዝብ ተወካዮች ምክር ቤት ባወጣው ቻርተር መሰረት የምክር ቤቱ አባል የሆነ ሰው እጅ ከፍንጅ እስካልተያዘ ድረስ ያለመከሰስ መብት እንዳለው ለህዝብ ተወካዮች ምክር ቤት ተቀምጦለታል። አሁን ፖሊስ እነሱን ለመያዝ መሰረት ያደረጉት የሚለው የሚኒስትሮች ምክር ቤት ያወጣውን ደንብ ነው። ይህ ደንብ ደግሞ ህገ መንግስቱንም ሆነ የህዝብ ተወካዮች ምክር ቤት ያወጣቸውን ህጎች የሚሽር ስላልሆነ ተይዘው ያለ ሁኔታ ያለመከሰስ መብታቸው ባልተነሳበት አግባብ ህጋዊ አይደለም፣ ህገ ወጥ ነው። ስለዚህ ፍርድ ቤቱ የአካል ነጻነታቸውን ሊያረጋግጥላቸው ይገባል የሚል አቅርበን ፍርድ ቤቱን መዝግቦታል ይሄንን ከዛ ዳኛዋ አይቼ ትእዛዝ ሰጥበታለሁ ተገቢ ነው የሚለው ትእዛዝ ሰጥበታለሁ ብላ ለማክሰኞው ቀጥረዋለች ይህ በእንዲህ እንዳለ የጋዜጠኞች መብት ተሟጋች ኮሚቴ ሲፒጄ የኢትዮጵያ ባለስልጣናት አልፋ ሚዲያ የተባለ የዩትዩብ መገናኛ ብዙሀን መስራችና አዘጋጅ በቃሉ አላምረውን በአስቸኳይ ሊፈቱ ይገባል ብሏል ኮሚቴው ባወጣው መግለጫ በቃሉ ከመታሰሩ በፊት በአማራ ክልል በመንግስት ታጣቂዎችና በፋኖ መካከል የተፈጠረውን ግጭት በሰፊው ዘግቧል ያለ ሲሆን በቁጥጥር ስር ከዋለ በኋላ በ48 ሰዓታት ውስጥ ፍርድ ቤት እንዳልቀረበም አመልክቷል። ግጭትና ድንገተኛ ሁኔታዎች በሚፈጠሩበት ወቅት የኢትዮጵያ መንግስት አቋም ግልጽ ያልሆኑ ውንጀላዎችን መሰረት በማድረግ ገለልተኛ ድምጾችን ማጥቃት ነው ያሉት የሲፒጄ የአፍሪካ ፕሮግራም አስተባባሪ አንጀላ ኩንታል በቃሉ አላምረውና በአሁኑ ወቅት በዘገባቸውና በአስተያየታቸው ምክንያት የታሰሩ ያሏቸው ጋዜጠኞች ያለምንም ቅድመ ሁኔታ ተፈተው በነጻነት እንዲሰሩ ሊፈቀድላቸው ይገባል ሲሉ አሳስበዋል። በቃሉ አላምራው ባለፈው እሁድ በቁጥጥር ስር መዋሉን መዘገባችን የሚታወስ ነው። በተያያዘ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉና የፌዴራል ፖሊስ ምክትል ኮሚሽነር ጀኔራል ዘላለም መንግስቴ የአስቸኳይ ጊዜ ጠቅላይ መምሪያ ያከናወናቸውን ተግባራት አስመልክቶ ዛሬ ለአገር ውስጥ መገናኛ ብዙሀን መግለጫ ሰጥተዋል። ኮሚሽነር ጀኔራል ዘላለም መንግስቴ በከተሞች ሆነው ጽንፈኛና ዘራፊ ላሉት ቡድን የሚዲያ የመረጃ ሽፋንና የሎጂስቲክስ አቅርቦት የሚሰጡ እንዲሁም ለከተማ ግዳጅ የተዘጋጁ የነበሩ 23 የሚሆኑ ተጠርጣሪዎች ኮማንድ ፖስቱ ከተቋቋመ በት ጊዜ ጀምሮ በቁጥጥር ስር ውለዋል ብለዋል። አቶ ክርስቲያን ታደለ፣ ዶክተር ካሳ ተሻገርና በቃሉ አላምረውም ከነዚህ መካከል የተጠቀሱ ሲሆን ምርመራ እየተደረገባቸው እንደሆነም ገልጸዋል። ዶክተር ለገሰት ሁሉ ደግሞ የመከላከያ ሰራዊቱ ባከናወነው የህግ ማስከበር ተግባር የአማራ ክልል ከተሞች ወደ ሰላማዊ እንቅስቃሴ እንዲመለሱ ተደርገዋል ያሉ ሲሆን፣ ሰራዊቱ የመጀመሪያ ተግባሩን በስኬታማነት አጠናቆ ወደ ሁለተኛ ተግባሩ ተሸጋግሯል ሲሉም ተደምጠዋል። ይህ በእንዲህ እንዳለ በርካታ ዓለም አቀፍና የአገር ውስጥ ተቋማት በአማራ ክልል ያለው ግጭት እያሳሰባቸው መሆኑን በመግለጽ ላይ ናቸው። የዩናይትድ ስቴትስ፣ የአውስትራሊያ፣ የጃፓን፣ የኒውዚላንድና የዩናይትድ ኪንግደም መንግስታት ዛሬ በጋራ ባወጡት መግለጫ በቅርቡ በአማራና በኦሮሚያ ክልሎች የተቀሰቀሰው ሁከት የዜጎች ሞትና አለመረጋጋት እንዳሳሰባቸው ገልጸዋል። ሁሉም ወገኖች ሰላማዊ ሰዎችን እንዲጠብቁ፣ ሰብአዊ መብቶችን እንዲያከብሩ፣ እንዲሁም ውስብስብ ጉዳዮችን በሰላማዊ መንገድ ለመፍታት እንዲተባበሩ የሚል መልእክትም አስተላልፈዋል። ዓለም አቀፉ ማህበረሰብ በኢትዮጵያ ዘላቂ መረጋጋት እንዲሰፍን ድጋፍ የሚያደርግ መሆኑንም ሀገራቱ በመግለጫቸው ጠቁመዋል። በተያያዘ የአውሮፓ ህብረት ልዑክ በኢትዮጵያ የፈረንሳይ የጀርመንና የጣሊያን ኤምባሲዎችን ጨምሮ የ19 የአውሮፓ ሀገራት ኤምባሲዎችም ሰሞኑን በአማራ ክልል የተቀሰቀሰው ሁከት የዜጎች ሞትና ለመረጋጋት አሳስቦናል በማለት የጋራ መግለጫ አውጥተዋል። አክለውም ሁሉም ወገኖች ሲቪሎችን እንዲጠብቁ፣ ጉዳት ለደረሰባቸው ህዝቦች የተሟላ ደህንነቱ የተጠበቀና ቀጣይነት ያለው ሰብአዊ ተደራሽነት እንዲረጋገጥ የውጭ ዜጎች ከግጭቱ አካባቢ ለቀው እንዲወጡ እንዲፈቀድ የሰላም ስምምነቱ አፈጻጸም በሚቀጥልበት ጊዜ ውስብስብ ጉዳዮችን በሰላማዊ ውይይት ለመፍታት በጋራ መስራትና ግጭቱ ወደ ሌሎች የአገሪቱ ክልሎች ተዛምቶ ብጥብጥ እንዳይፈጠር ተገቢው መከላከል እንዲደረግ እናበረታታለን ብለዋል። በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የሴቶች ክንፍም ትናንት ባወጣው መግለጫ በአማራ ክልል ያለው ሁኔታ በእጅጉ አሳስቦናል ብሏል። በውጊያና በአስቸኳይ ጊዜ አዋጅ ዘላቂ ሰላምና መረጋጋት በክልሉ ሊሰፍን እንደማይችል በመግለጫቸው ያብራሩት የጋራ ምክር ቤት የሴቶች ክንፍ አባላት በመሆኑም ከቀደመው የትግራይ ጦርነት በመማር ያለምንም ቅድመ ሁኔታ ጦርነት ቆሞ ችግሮች በውይይትና በድርድር እንዲፈቱ የጠየቁ ሲሆን ሮጠው ማምለጥ የማይችሉ አረጋውያን፣ ሴቶችና ሕጻናት በከፍተኛ የደህንነት ስጋት ውስጥ ስለሆኑ መንግስት አስፈላጊውን ጥበቃ እንዲያደርግላቸውም አሳስበዋል። በአማራ ክልል ያለው ግጭት በ በመተማና በክልሉ ሌሎች አካባቢዎች ሰብአዊ ምላሽ እንዳይሰጥ አድርጓል ያለው ደግሞ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ነው። ኦቻ ዛሬ ባወጣው የሁኔታ ሪፖርት ግጭቱን ተከትሎ በረራዎች መቋረጣቸውና የመንገዶች መዘጋት ኢትዮጵያውያን ተመላሾችና የሶስተኛ ሀገር ዜጎችን ጨምሮ በመተማ መግቢያ በኩል በሚመጡ ሰዎች እንቅስቃሴ ላይ ተጽዕኖ ፈጥሯል ብሏል። በተጨማሪም በክልሉ ኢንተርኔት መቋረጡ በሰብአዊ ሁኔታ ላይ ያለውን የመረጃ ልውውጥ ማስተጓጓል መጎዱን፣ ገልጿል። በሌላ በኩል ወደ ባህር ዳር፣ ጎንደር እና ደሴ በጊዜያዊነት ተቋርጦ የነበረው መደበኛ በረራ እንደሚቀጥል ትናንት እና ከትናንት በስቲያ የገለጸው የኢትዮጵያ አየር መንገድ ወደ ቀሪ የክልሉ መዳረሻው ላሊበላ ደግሞ ከነገ ጀምሮ እንደሚበራ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ኬኔዲ አባትን ለዘገባው እናመሰግናለን። የምትከታተሉት ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ስርጭት ነው። ያደመጣችሁት የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በአንጻራዊ ሰላም ውስጥ በሚገኙት የአማራ ክልል ከተሞች ውስጥ የሚገኙ ነዋሪዎች በከፍተኛ የዋጋ ንረት እያማረሩ ናቸው ይላል ቀጣዩ ዘገባ። በአማራ ክልል ልዩ ልዩ ከተሞች የሚታየው አንጻራዊ ሰላም እንደተጠበቀ ቢሆንም በሸቀጦች ግብይት ላይ የተከሰተው ከፍተኛ የዋጋ ንረት ለከፋ ችግር እየዳረጋቸው እንደሆነ የክልሉ ነዋሪዎች ለአሜሪካ ድምፅ ተናግረዋል። በሌላ በኩል በጎንደር ከተማ ለቀናት የዘለቀው የውሃ እጦት በጤና ማዕከላት ጭምር ከፍ ያለ ስጋት መደቀኑን የጎንደር ዩኒቨርሲቲ ሆስፒታል ባልደረባ ገልጸዋል። በአማራ ክልል ያለውን ወቅታዊ ሁኔታ አስመልክቶ ኤደን ገረመው በክልሉ የአሜሪካ ድምፅ ዘጋቢ ከሆነው መስፍን አራጌ ጋር ቆይታ አድርጋለች። ቀጥሎ ይቀርባል። ጤና ስጥልኝ፣ መስፍን። እንደምን አመሸህ? እንደምን አመሸህ? ደህና። መስፍን እንግዲህ ሰሞኑን በሙሉ በአማራ ክልል ባለው የኢንተርኔት መቋረጥ የተነሳ መረጃዎችን በዚህ መልኩ ነበረ ስታደርሰን የቆየኸው። ዛሬ የአማራ ክልል የተለያዩ ከተሞች ውሎ፣ በተለይ የጸጥታ ሁኔታ ምን ይመስላል? አመሰግናለሁ ሄደን። ባህር ዳር ወደ መረጋጋት እየተመለሰች መሆኗን ያናገርናቸው የከተማ ነዋሪዎች ገልጸውልናል። የኮሚኒኬሽን ባለሙያ መሆናቸውን ጠቁመው ስማቸውን መግለጽ ያልፈለጉ የቀበሌ አስራ ሶስት ነዋሪ ዛሬ ቀበሌ አራት ወይም ሙሉ አለም አዳራሽ አካባቢ መሄዳቸውንና የጎዳና ጀደና አገልግሎት የሚሰጡ ሰዎችን እንዳይ ጠቁመውኛል። አልፎ አልፎም በብስክሌት የሚንቀሳቀሱ ሰዎች እንዳሉ ተናግረዋል። አሁንም ግን በትላልቅ ጓድኞች የተዘጉ መንገዶች ስለመኖራቸው ይነገራል ቸውም ይህንኑ ነው የተናገሩት። በተመሳሳይ ሁኔታ በጎንደር ዛሬ አንጻራዊ ሰላም ስለመኖሩ በህግ ሙያ የሚተዳደሩ አንድ አስተያየት ሰጪ ይገልጸውልኛል። አስተያየት ሰጪው የከተማ ታክሲዎችና የቤት መኪና እንቅስቃሴ So they ሱቆችና አንዳንድ ሆቴሎች ከሞላ ጎደል ስለመከፈታቸው ገልጸዋል በርካታ የህብረተሰብ ክፍል ወፍጮ ቤቶች እህል ለማስፈጨት እና ሸቀጣ ሸቀጦችን ለመሸመት ሱቆች አካባቢ ተሰልፈው ማየታቸውን አክለው ጠቁመዋል በውጊያው ወቅት እንግዲህ ቤቶች በከባድ መሳሪያ ተመተው ጉዳት እንደደረሰባቸውና ቁጥራቸው በውል ባይታወቅም ሰዎች በመሳሪያ ተመተው ስለመሞታቸውም ተናግረዋል አስተያየት ሰጪ ወደ ባህር ዳር መለስ ስንል ደግሞ ወደ ባህር ዳር የሚደረገው የአውሮፕላን በረራ መጀመሩን ትናንት መግለጻችን ይታወሳል። ሆኖም ወደ አውሮፕላን ጣቢያው ለመሄድም ሆነ ከአውሮፕላን ጣቢያው ወደ ከተማ ለመዝለቅ ምንም አይነት ተሽከርካሪ ባለመኖሩ በበቅሎ የሚጎተቱ የእቃ ጋሪዎችን እየተጠቀሙ ስለመሆናቸው የአማራ ሚዲያ ኮርፖሬሽን ህንፃ የሚገኝበት አካባቢ የሚኖሩ ስማቸውን መግለጽ ያልፈለጉ አስተያየት ሰጭ ገልጸዋል። በነገራችን ላይ ከአዲስ አበባ ወደ ደሴና ከደሴ ወደ አዲስ አበባ የሚደረገው የአውሮፕላን ጉዞ ዛሬ ጀምሮ የኮምቦልቻ አውሮፕላን ማረፊያ አራት በረራዎችን አስተናግዷል። በጣም ነው የማመሰግነው መስፍን። እስቲ ከሸቀጦች አቅርቦት ጋር በተያያዘ ያለው ሁኔታ ምን ይመስላል? ፋኖ ታጣቂዎችና በመከላከያው መካከል ተቀስቅሶ የነበረውን ውጊያ ተከትሎ የሸቀጥ ዋጋ እስከ ጥፍ መጨመሩን እንግዲህ ከተማ ነዋሪዎች አናግሬ ነበረ ይህንን የገለጹልኝ ማርታ ለማየሁ የተባሉ ወይዘሮ ውጊያው ከመቀስቀሱና መንገድ ከመዘጋቱ በፊት ስድስት ሺ ስምንት መቶ ብር ይገዛ የነበረ አንድ ኩንታል ነጭ የታቦር ጤፍ ስምንት ሺ ስምንት መቶ ብር መድረሱን ገልጸውልኛል። ይህ አፌ የሰጡኝ ወይዘሮ ውጊያው ከፈጠረብን ጭንቀት በላይ የተጋነነው የሸቀጥ ዋጋ አሳስቦናል ነው የሚሉት። እስከ ስምንት መቶ ብር ይገዛ የነበረው አምስት ሊትር ፈሳሽ ዘይት እስከ አንድ ሺ አንድ መቶ ብር፣ እስከ ሀምሳ ብር ሲሸጥ የነበረው አንድ ኪሎ ሽንኩርትና ቲማቲም አንድ መቶ ብር፣ እስከ ዘጠና ብር ሲሸጥ የነበረው አንድ ኪሎ ስኳር እስከ አንድ መቶ ሀያ ብር መግባቱን የተናገሩት በጡረታ በሚያገኟት ስድስት መቶ ብር ሁለት የልጅ ልጆቻቸውን እንደሚያስተዳድሩ የሚናገሩ ደግሞ አንዲት እናት ወቶም ኑሮ ነበር አሁን ደግሞ ሁሉም ነገር በመወደዱ የሰው ፊት ለማየት ተገድጅ ያለው ብለዋል። ስማቸውን መግለጽ ያልፈልጉ አንድ የሸቀጣ ሸቀጥ መደብር ባለቤት ግን ከአዲስ አበባ ያመጣንበት ዋጋ ውድ በመሆኑ ዋጋውን ለመጨመር ተገደናል ነው ያሉት። ይህን ምላሽ ግን ቀደም ሲል ያናገርኳቸው ወይዘሮ አይስማሙበትም። ውጊያው ከተቀሰቀሰ በኋላ የትራንስፖርት እንቅስቃሴ ስለቆመ ነጋዴው በውድ ዋጋ ሊያመጣ የሚችለው ሸቀጥ የለም ነው የሚሉት እሳቸው ውጊያው በፊት የገባን ሸቀጥ በውድ ዋጋ መሸጥ ሸማቹን ለች መዳረግ ነው ሲሉም ተናቅሏል እኒህ ወይዘሮ። አንዳንዴም ምርቶችን የመከዘን አዝማሚያዎች እንዳሉን የገለጹት የደሴ ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ የሆናስ እንዳለ ውጊያውን ተከትሎ በከተማ ሸቀጦችን የሚከዝኑም ሆነ የተጋነነ ዋጋ የሚጠይቁ ነጋዴዎች ስለመኖራቸው መረጃ እንደደረሳቸው ለአሜሪካ ድምጽ አስታውቀዋል። ኃላፊው የመስሪያ ቤቱ ሰራተኞች ቅኝት ሲያደርጉ በትክክለኛ ዋጋ ስለሚሸጡ ተገቢ ያልሆነ ዋጋ የሚጠይቁ ነጋዴዎችን ለመቆጣጠር አስቸግሮናል ነው ያሉት። የሚ የሚከዝኑ ነጋዴዎችን ሸማቹ በበቂ መረጃ ተመርክዞ እንዲጠቁምም ጥሪው አስተላልፈዋል። ከዚህ ባለፈ ግን ኮማንድ ፖስቱ በሚያስቀምጠው አቅጣጫ እርምጃ ይወሰዳል ብለዋል። ሌሎች የመሰረተ ልማት አቅርቦቶች ለምሳሌ መብራትን፣ ውሃን የመሳሰሉት ላይስ ያለው ነገር ምን ይመስላል? ኤደን፣ በዚህ ጉዳይ ላይ ወደ ባህር ዳርና ጎንደር ነበረ አስተያየቶችን ለመሰብሰብ የሞከርኩት። ውጊያውን ተከትሎ በባህር ዳር ከተማ የውሃ አገልግሎት ከተቋረጠ አንድ ሳምንት እንደሆነ ድምጻቸውን ኢንተርኔት አለመኖር ምክንያት ማስተላለፍ ያልቻል ነው አስተያየት ሰጪ ገልጸውልናል። ሰዎች የሚጠጣ ውሃ ፍለጋ የጉድጓድ ውሀ ወዳለባቸው አካባቢዎች ድረስ ጀሪካን ይዘው ከሰፈር ሰፈር እንደሚንቀሳቀሱም ነው እኒህ አስተያየት ሰጪ የጠቀሱት። በተመሳሳይ ሁኔታ ውዲያውን ተከትሎ በጎንደር ከተማ ለስድስት ቀናት ገጠማ ውሀ ተቋርጦ መቆየቱን ስማቸውን ከመግለጽ የተቆጠቡ የጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ የቀዶ ሕክምና ክፍል ባልደረባ ገልጸዋል። በተለይ የውሃ መቋረጥ በቀዶ ሕክምና ክፍል አገልግሎት በሚያገኙ ወላድ እናቶች እና ቀዶ ሕክምና በሚያስፈልጋቸው ህመማን ላይ ያሳደረው ተጽዕኖ የከፋ እንደነበር አስታውሰዋል። ሐኪሞች የሚለብሱት ጋዋን እና ቀዶ ሕክምና የሚደረግላቸው ሕሙማን የሚሸፈሉበት አልባሳት ደረጃውን ጠብቆ መታጠብ እና እነሱ ስቴራላይዝድ መሆን ስለነበረበት ነው የሚሉት በቋንቋው በውሃ መቋረጥ ይሄ ሳይደረግ መቆየቱን የሕክምና ባለሙያው ያብራሩት። እንደ አማራጭ በሌሎች የሕክምና ተቋማት ያሉ አልባሳትን ከማስመጣት ጀምሮ የዝናብ ውሃን እስከመጠቀም ተደርሶ እንደነበር ጠቁመዋል። በተለይ ማክሰኞና አረቡ በውሃ ለመኖር ምክንያት ችግሩ በመባባሱ ቀዶ ህክምና ተቋርጦ እንደነበር ገልጸዋል። ከትናንት ጀምሮ ግን የተቋረጠው የሆስፒታሉ ውሃ መምጣቱን ነው ያስታወቁት። የየብስ ትራንስፖርትና መጓጓዣዎችን በተመለከተስ ያለ ነገር አለ ወይ? በተለይም ደግሞ ከአማራ ክልል ወደ አዲስ አበባ ወይም ወደ መሀል ከተማና ወደ ሌሎች ከተሞች የሚደረጉ እንቅስቃሴዎችስ ተጀምረዋል ወይ? ያው ከዚህ ቀደም እንግዲህ ለመጠቆም እንደሞከርኩት ከደ ወደ አዲስ አበባ ሆነ አዲስ አበባ በየብስ የሚደረጉ እንቅስቃሴዎች መታገታቸው በተለይ ደግሞ ወደ ደብረ ብርሃን እና አካባቢ ላይ በተፈጠረው የመንገድ መዘጋጋት እስካሁን ድረስ አገልግሎት እየተሰጠ እንዳልሆነ ከዚህ ቀደም ለማውሳት ሞክረሃል። አብዛኞቹ እንቅስቃሴዎች በአዋሽ በኩል እየዞሩ ነው የሚሄዱት። ከደሴ በአዋሽ ወደ አዲስ አበባ ወይም ከአዲስ አበባ በአዋሽ ወደ ደሴ ነው የሚሄዱት። ይሄ ደግሞ እስከ ሁለት መቶ ኪሎ ሜትር ተጨማሪ ጉዞ እና ተጨማሪ ዋጋ የሚያስከፍል በሆነ አስተያየት ሰጪው ጥያቄዎች ሄዳል። አመሰግናለሁ መስፍን። እንግዲህ በቅርቡ ኢንተርኔት እንደሚለቀቅና ዘገባዎቹ ሰፋ ብለው እንደሚደርሱን ተስፋ አድርጋለሁ። ደናምሽ፣ መልካም ምሽት። ኤደን ገረመውንና መስፍን አራጌን እናመሰግናለን። ስርጭታችን ይቀጥላል። አሁንም እዛው አማራ ክልል ነው የምንቆየው። የአማራ ክልል የአፈር ማዳበሪያ በአፋጣኝ ለአርሶ አደሩ ለማድረስ የትብብር ጥሪ ቀረበ ይላል ዘገባው። በአማራ ክልል ሰሞኑን በተስፋፋው ግጭት ሲያባ የ130 ሺህ ኩንታል የአፈር ማዳበሪያ ስርጭት መስተጓጎሉን የገለጸው የክልሉ ግብርና ቢሮ በአፋጣኝ ወደ አርሶ አደሩ ለማድረስ ይቻል ዘንድ የትብብር ጥሪ አቅርቧል። የግብርና ቢሮው ምክትል ኃላፊ አቶ አበጀ ስንሻው ለአሜሪካ ድምፅ እንደተናገሩት በመጪው አስር ቀናት ውስጥ ወደ ክልሉ የገባው 130 ሺህ ኩንታል የአፈር ማዳበሪያ ወደ አርሶ አደሩ ቀይ ተጉዟ ጉዞ ካልደረሰ በቀጣዩ ዓመት ረሃብ ሊከሰት ይችላል ብለዋል። ቪኦኤ ያነጋገራቸው አርሶ አደሮች በበኩላቸው አቅርቦቱ እጅግ ዘግይተዋል ብለዋል። አስቴር ምስጋናው ዝርዝር አላት። አርሶ አደር ጌታቸው ጫኔ በባህር ዳር ዙሪያ ወረዳ የይነሳ ሶስቱ ቀበሌ ነዋሪ ናቸው። ከወር በፊት በባህር ዳር ከተማ አውራ ጎዳናዎች ላይ ጅራፍ እያስጮሁ የአፈር ማዳበሪያ ይቅረብልን ጥያቄ ካቀረቡ አርሶ አደሮች መካከል አንዱ ናቸው። በእጅ ስልካቸው ላይ ደውለን የማዳበሪያ ጉዳይ እንዴት ነው ስንል ጠየቅናቸው። ከሳምንታት በፊት በእርሻ ማሳቸው ላይ ያነጋገርናቸው በባህር ዳር ዙሪያ ወረዳ ወራሚት ቀበሌ የሚገኙ አርሶ አደሮች የግብርና ባለሙያዎች የአፈር ማዳበሪያ በቅርቡ ይገባላችኋል ቢሏቸውም ከጸጥታው መደፍረስ ጋር ተያይዞ ባለመቅረቡ ተስፋቸው እንደመነመነ ይናገራሉ። የአማራ ክልል ግብርና ቢሮ ምክትል ኃላፊ አቶ አበጀ ስንሸው ከጅቡቲ ወደብ የተራገፈውንና ወደ ክልሉ የገባውን የአፈር ማዳበሪያ በፍጥነት ለማሰራጨት እየተሰራ እንደነበር አውስተዋል። ይሁንና ሰሞኑን በክልሉ የተስፋፋው ግጭት ስርጭቱን እንዳስተጓጎለው ገልጸዋል። በዚህም በአዲስ አበባና በወልዲያ ከተሞች የአፈር ማዳበሪያ የጫኑ እጅግ ብዙ መኪኖች ቆመው እንደሚገኙና ወደ አርሶ አደሩ ቀይም ለማጓጓዝ እንዳልተቻለ ተናግረዋል። ከሰላሳ ሺህ ኩንታል በላይ የፈር ማዳበሪያ ማለትም ከሁለት መቶ በላይ ከሁለት መቶ ምክነች በላይ ጭነት የሚሆነው መጠስ ባለመቻሉ የተወሰነው አዲስ አበባ የተወሰኑ ደግሞ ጎልዴ ላይ መኪኖች እንዲቆሙ ሆኗል። ጎልዴ ላይ የሚቆሙ መኪኖች አሁን ላይ ለብዙ ጊዜ ከጠበቅን በኋላ ለዛ አካባቢ ላይ የማራገብ ስራ ነው እየሰራ ነው ያለ ነው የፍታ ችግር ሲቀረፍ ወደዚህ ይመጣሉ የሚል ሀሳብ ስላለ በተመሳሳይ አዲስ አበባ ከኢትዮጵያ ኖርማስራል ኮርፖሬሽን መጋዘን መረገፍ ጀምረን ነበረ። አሁን ላይ ይሄ ነገር መቆም እና ወደ ወደ አስፋገሩ ሞት መቅረብ አለበት እናስባለን። የተፈጥረውን ችግር ለመፍታት ማድረግ አለብን የሚለውን ነገር ስናስብ አንዱ ና የመጀመሪያው ነገር ሁላችንም በረበረብ አሁን የተፈጥረውን የሰላም ችግር ወደ ነበረበት እንዲመለስ ስራ መስታት ይፈልጋሉ አቶ አበጃ አክለው በአርሶ አደሩ ቄ የሚገኙ የገንዘብ ተቋማትና የአፈር ማዳበሪያን የሚያከፋፍሉ መሰረታዊ የገበሬዎች የህብረት ስራ ማህበራት ስርጭቱን በፍጥነት የማሳለጥ ስራ ካልጀመሩ ችግሩን የከፋ እንደሚያደርገው አመልክተዋል። የቀጥማ ችግር ታሽ ማህበረሰብ ማህበራት ከወረደ በኋላ ለማሰራጨት ባርሶ አደሩ አንዳንድ ክ የፋይናንስ ተቋማት ስራ ዝግበ ሆናቸው ይህንን ለማሰራጨት ችግር ፈጥሮብን ቆይቷል

ከሰሱ ንግላችን ና ምርታማነት በማስረት በኩል ተስኖ ይኑረዋል ብለን እናስባለን። ይህን በርብር መፍትሄ መፈላለግ አለበት ብለን እናስባለን። በመጪዎቹ አስር ቀናት ውስጥ ማዳበሪያው ወደ አርሶ አደሩ እጅ ካልገባ በቀጣዩ የምህር ዓመት ረሃብ ሊከሰት እንደሚችል አቶ አበጅ ስጋታቸውን ገልጸዋል። የክልሉ ግብርና ቢሮ ምክትል ኃላፊ ይህንን ቢሉም፣ ያነጋገርናቸው አርሶ አደሮች ግን የምርት ማሳደጊያ አፈር ማዳበሪያን ለመጠቀም የሚችሉበት ጊዜው አልቆ

የተሻለ ነበር የሚሆነው እና ዳ ውሳኔ ደግሞ አሁን መጨረሻ ላይ አደገ ናጤፍ ላይ የሚዘራለ በሶስቱ እንኳን ሊደርስለት ለአርሶ አደሩ ትንሽ ባይሆን የተወሰነ ለሮሮ ለቀለብ ይሆን ነበር። ምክትል ቢሮ ኃላፊው አጽንኦት ሰጥተው ባስተላለፉት ጥሪ ተከታዩን ብለዋል። ማዳበሪያ ባለመቅረቡ የሚሽ ሰጠረውን የልማት መስተጓጎል ጭምስ ማስገባት፣ በየመንገድ ላይ ያሉ መኪኖች በሰላም እንዲያልፉ ሁሉም ድል መሰር አለበት ብዬ አስባለሁኝ። በዚህ በኩል የመንግስት አካላት ያለ ሽማግሌዎች የማንድ አባቶች ማንኛ በመተባበር ማዳበሪያው ተጓጉዘው ለአስተባደሩ መሰራት አለበት። አሁን ላይ በግጭት ምክንያት ነው። የአማራ ክልል ለዘንድሮ የምህር ምርት አምስት ነጥብ ሚሊዮን ኩንታል የአፈር ማዳበሪያ እንደሚያስፈልግ በእቅድ አቅርቦ ግዢ ተፈጽሟል። ከዚህም ውስጥ አራት ነጥብ ሁለት ሚሊዮን ኩንታሉ ወደ ክልሉ ገብቶ ለአርሶ አደሩ ለማሰራጨት እንደተቻለ የግብርና ቢሮ ምክትል ኃላፊ አቶ አበጀ ስንሻው አስታውቀዋል። በአንጻሩ በተለያዩ አካባቢዎች የሚገኙ አርሶ አደሮች ማሳቸውን አርሰውና ለስልሰው ቢያዘጋጁም በቂ ማዳበሪያ በወቅቱ ሳይቀርብላቸው የዘር ወቅት እያለፈባቸው እንደሆነ እና ያለ ማዳበሪያም ለመዝራት እንደተገደዱ በየጊዜው ያሰሙትን ቅሬታ በተደጋጋሚ መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው። አስቴር ምስጋናውን፣ ለዘገባው እናመሰግናለን። ቀጣዩ ዘገባ ደግሞ ወደ አርባ ምንጭ ይወስደናል። የአዲሶቹን የደቡብ ክልል ዋና ከተሞች ምርጫን በመቃወም የአርባ ምንጭ ነዋሪዎች ለቀናት ከእንቅስቃሴ ታቅበው እንደሚገኙ ታውቋል። በኢትዮጵያ ደቡብ ክልል የአዲሶቹ ክልሎች የዋና ከተሞች ምርጫና ሳይም በአርባ ምንጭ ከተማ በቀሰቀሰው ቅሬታ የነዋሪዎች እንቅስቃሴ ለተከታታይ ሶስተኛ ቀን ተገድበው እንደሚገኝ የከተማው ነዋሪዎች ተናግረዋል። በክልሉ የአስተዳደር የተወሰደው የፖለቲካ እርምጃ የነዋሪዎችን ቁጣ እንዳያባብስና ለክልሉም አለመረጋጋት መንስኤ እንዳይሆን ምሁራን ስጋታቸውን ገልጸዋል። መፍትሔውም ሁሉን አቀፍ ውይይት ማካሄድና ሕገ መንግስቱን ማሻሻል ነው ሲሉ አመልክተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን ዘገባ ይዘዋል። የደቡብ ክልልና እንደ አዲስ ይደራጃል የተባለው የደቡብ ብሔር ብሔረሰቦችና ህዝቦች ክልል 13 ልዩ ልዩ ዋና ከተሞች እንዲኖራቸውና ለእያንዳንዳቸውም የተሰየመላቸው ቢሮዎች አይነትና ብዛት ከወዲሁ የነዋሪዎችን ቅረት አስነስቷል። በአርባ ምንጭ ከተማ በተቀሰቀሰው ተቃውሞ ላለፉት ተከታታይ ሶስት ቀናት የነዋሪዎቹ መደበኛ እንቅስቃሴ በክፍል ተገድቧል። ስማቸው እንዲያገለጥ ጠየቁ የአርባ ምንጭ ከተማ ነዋሪ የከተማው መደበኛ እንቅስቃሴ ለተከታታይ ቀናት ተአቅቦ እንደሚታይበት ተናግሯል። ንግድ ቤቶችን ጨምሮ ልዩ ልዩ ግልጋሎቶች በአብዛኛው ዝግ እንደተደረጉም ገልጿል። በመሰረቱ ህዝቡ በደል ደርሶብናል ብሎ ሰላማዊ ሰልፍ ለመውጣት ለመንግስት ጥያቄ አቅርቦ ነበረ። ሰላማዊ ሰልፍ መውጣት አትችሉ ብሎ በመንግስት ስለታገደ ሰላማዊ ሰልፍ ከሚወጣው ህዝብ ቁጥር የማይተናነስ ሰራዊት ከተማውን ከቦ ስለሆነ ያለው በዚህ ሁኔታ ውስጥ ወጥቶ የሰው ህይወት ላይም አካል ላይም ጉዳት ማድረስ ሰው ቤቱ እንዲሁም የተደረገውና እና ያው ትራንስፖርት ተቋርጧል። ገበያ ተዘግቷል። በአጠቃላይ ከተማው በቤቱ ስለዋለ ረጭ ብሎ ነው የዋለው። ይህን ተከትሎ የተጠራው ሰልፍ በደቡብ ክልል ሰላምና ጸጥታ ቢሮ እንደተከለከለ የገለጹት አስተያየት ሰጪው ሰልፉ የታቀደበትን ምክንያት አስረድተዋል። ሰባትና ስድስት ከተማ ውስጥ ልማት ለእኔ ይገባል ለእኔ ይገባል የሚሉ ሻሞ የሚጫወቱ ህዝቦች እንዲፈጠሩ ተደርጎ በሰላም አብሮ መኖር የሚችሉ የጎረቤት ህዝቦችን ጭምር በተሳሳተ መንገድ አንዱ በሌላኛው ላይ ከሳሽ ሽና ወቃሽ እየሆነ ያልተፈለገ ስሜት ውስጥ እንዲገባ የሚያደርግ አደረጃጀት ስለተፈጠረ ይሄ ህዝብ ቀድሞውንም ተሳስታችኋል፣ አሳስታችሁናል። አሁንም ቢሆን ከጎረቤት ጋር የሚያጣላን መግባባትን የሚያሳጣን ልማትን የሚያቀጭጭ ሰላምን፣ ፍቅርን የሚያሳጣ አደረጃጀት ነው እና ቀድሞውንም የጠየቅነው የእኛ የጋሞ ክልል ይፈቀድልን። ከአርባ ምንጭ በተጨማሪ በዱራሜ በቁጫና በሌሎች የክልሉ አካባቢዎችም ቅሬታው ተስፋፍቶ ተስተውሏል። በመንግስት ቀርቦ በከተሞችና በወረዳዎች ውይይት የተደረገበት የሚገኘው የዋና ከተሞች ምርጫ የህዝቡን ችግር ከመፍታት ይልቅ ከድጡ ወደ ማጡ የሚከት ነው ሲሉ አስተያየት ሰጪዎች አስረድተዋል። በመሰረታዊነት የጋሞ ህዝብ ትግል ይሄ አገልግሎት ከሌጋ ለምን ሄደ፣ ይሄ አገልግሎት ከሌጋ ለምን መጣ፣ ወይም የርዕሰ መስተዳደር ቢሮ ወላይታ ላይ ለምን ሄደ የሚል አይደለም። የጋሞ ህዝብ ጥያቄ በአሁኑ ሰዓት ላይ ጥያቄው የተደረገው የክላስተር አደረጃጀት የጋሞ ህዝብን መብት የሚያስከብር አይደለም፣ የጋሞ ህዝብን ጥቅም ታሳቢ ያደረገ አይደለም፣ ህዝቡን የሚጎዳ ህዝቡን ለመልካም አስተዳደር እንግልት የሚያደርስ የህዝቡን ህገ መንግስታዊና ዴሞክራሲያዊ መብትን ያልጠበቀ ውሳኔ ስለሆነ ይቀልበስልን፣ አንቀበለውም የሚል ነው የህዝቡ ጥያቄ በአሁኑ ሰዓት። አስተያየት ሰጭም ዋና ከተሞች የተመረጡባቸው መስፈርቶች በበቂ ምክንያት ተደገፈ እንዳልሆነም ተናግሯል። በቁጣ ድርጅቶችን በመዝጋት ወይም አደጋ በማድረስ ድንጋይ በመወርወር አልፈጸመም። ቁጣውን በሰልፍ ይገልጸዋል። ተቃውሞ ሰልፍ አለ። ሰልፉም ስላልተፈቀደለት ህዝቡ ቤቱን በመዝጋት ድርጅቱን በመዝጋት ቁጣውን አስቀምጠዋል። ለህዝቡ የተገባው ቃል አለመፈጸሙ እንዳሳዘናቸውም ሳይናገሩ አላለፉም። ፖለቲከኞች የሰሩት ደባ ስራ ስለሆነ ያ ነው ህዝቡን ያሳዘነው። ከእውነት ውጭ የነበረ ስራ ስለተሰራ በዚህ ነው ህዝቡ ያዘነው። የክልሉ ርዕሰ መስተዳድር አቶ እርስቱ ይርዳው ክልሎቹ ከአንድ በላይ ከተሞች እንዲኖራቸው መወሰኑን አስታውቀው ዓላማውም ከተሞች በጋራ እንዲያድጉና ለህዝቡ በቅርበት አገልግሎት ለመስጠት ነው ሲሉ መናገራቸውን መዘገባችን ታወሳል። የዓለም አቀፍ ግንኙነትና የፖለቲካ ሳይንስ ምሁሉ አቶ ዳያ ሞዳለ የዋና ከተሞቹ ምርጫና ስያሜ በአሳማኝ መስፈርት ሳይሆን በፖለቲካ አቋምና ለባለስልጣናት ምቾት ሲባል በተላለፈ ውሳኔ ላይ የተመሰረተ ነው ስሉ ተችተዋል። ለህዝብ ያግልጽ አይደለም። ለምሳሌ ኮምፖዚት ክራይቴሪያ ተጠቀሙ ነው፣ ግን ዝም ብለ ስታይ ፖለቲካል ነው። ክራይቴሪያ እንደው ማሳበቢያ ነው እንጂ ፖለቲካል ነው ማለት ለብሔረሰብ የማዳረስ ወይም ለዞኖች የማዳረስ ጉዳይ እንጂ የከተሞች ክራይቴሪያ የሚለው ነገር የሚሰራ አይመስለኝም። ከተገዳይ አንጻር አይደለም። ድልድሉ የተካሄደው ከባለስልጣናት ወይም ከካድሬዎች ፍላጎት አንጻር ነው። የዋቸሞ ዩኒቨርሲቲ የስነ ዜጋና የስነ ምግባር ትምህርት ክፍል ኃላፊና የውጭ ግንኙነትና የዲፕሎማሲ መምህርና ተመራማሪ አበራሂ ቢሶም በዚሁ ትችት ላይ ይስማማሉም። አሁንም ቢሆን ግንዛቤ ያለው የህዝብም የፖለቲከኞችም ግንዛቤ ያለው እንግዲህ በማከፋፈሉ ላይ ነው። ልማት የሚደርሰው ቢሮዎች በመከፋፈሉ ነው የሚል እምነት ነው። ህዝቡም እንደዛ ልክ ነው አምኖ ያለውና ይሄም ምን ያህል ዘላቂ ነው የሚለውም ሌላ ጥያቄ ወደፊት ሊያስነሳ የሚችል ሆኖ ነው የሚገኘው። በየአካባቢው እየተነሳ ያለው ቅሬታና እየቀረበ የሚገኘው የሰልፍ ጥሪ የአዲሶቹን ክልሎች የወደፊት እጣ ፈንታ ሊያመላክት እንደሚችልም አቶ ዳየው ያስረዳሉም። ሁለተኛ ያየ አካባቢው ካድሬም ደግሞ በተለይ የጋሞ አመራር አባላትም ማዕከሉ ጋሞ ይሆናል የሚል አብዛኛው ሰውን በስነ ልቦናው አርባ ምንጭ ይሆናል ማዕከሉ የሚል ነገር ስለነበረው ያ ሳይሆን ቀረ። አሁን ያው ተቃውሞ ተነስቷል። ተቃውሞ ምን ይሆናል የሚለው ነገር እኔ እውነቱን ለመናገር ዘጋግሜ የምለው ነው ክልሉ የተረጋጋ አይሆንም። አቶ ዳያሙ እንደሚመክሩት የችግሩ መፍትሄ ሁሉን ያካተተ ምክክርና ህገ መንግስቱን ማሻሻል ነው። አሁን ልማት አይኖርም። አሁን እኮ በቃ ስለ ልማት አይደለም እየተወራ ያለው። ሰልፉ ምናምን አይተህ ከሆነ ዋና ከተማ ነው ዋና ከተማ እንግዲህ፣ ከቢዝነስ አንጻር በቢሮ ምክንያት ዋና ከተማ ያድጋል የሚል ነገር እኔ ለመጀመሪያ ጊዜ ነው አሁን። ኮንሰፕት እያስጋለሁ። ምንድን ነው መፍትሄው? በኔ እይታ ሙሉ ህገ መንግስታዊ ለውጥ ነው የሚያስፈልገው። የዋቸሞ ዩኒቨርሲቲው መምህርና ተመራማሪው አበራ ሄብሶ የአዲሶቹ ክልሎች የዋና ከተሞች ምርጫና ስየማ ተጨማሪ ጥናት የሚጠየቅ ነው ይላሉም። አደራየቱ ቶሎ ቶሎ እንዳይነሳ ጥያቄው እንግዲህ ህዝቡም ተረጋግቶ ለልማት ለመልካም አስተዳደር እንዲያስብ መንግስትም ተረጋግቶ ህዝቡን እንዲጠቅም የሚያስችል ሁኔታ በጥናት ተመርኩዞ ሊገኝ መፍትሄ ሊፈለግለት ይገባል እንጂ ካልሆነ አደራየት ጥያቄው እዚህም እዚያም አሁንም የሚቀር ሆኖ አይታይም የሚል የደቡብ ክልል ለሁለት እንዲከፈል ባለፈው ሳምንት ቅዳሜ ሐምሌ 29 ቀን 2015 ዓ ም በደቡብ ክልል ምክር ቤት ከተወሰነ በኋላ ክልሎቹ 13 ልዩ ልዩ ዋና ከተሞች እንዲኖራቸው የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው አስታውቆ እንደነበር መዘገባችን ታውሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም ስርጭታችን ይቀጥላል። የኢትዮጵያ መንግስትን የተቃውሞ ሰልፍ በዋሽንግተን የኢትዮጵያ መንግስትን የተቃወመው ሰልፍ በዋሽንግተን ዲሲ የሚለው ቀጣዩ ዘገባ ነው። በአማራ ህዝብ ላይ ለአመታት ማንነትን የለየ በደል ተፈጽሞበታል ያሉ ኢትዮጵያውያን በዋሽንግተን ዲሲ ትናንት ሰልፍ አካሂደዋል። የሰልፉ አስተባባሪዎች የህልውና አደጋ ተጋርጦበታል የተባለውን ህዝብ የመከላከል ዓላማ አለው ላሉት የአማራ ህዝባዊ ሰራዊት ፋኖ ድጋፋቸውን አሰምተዋል። በሌላ በኩል የኢትዮጵያ መንግስት ባለፈው አርብ በአማራ ክልል ላይ ላወጣው የአስቸኳይ ጊዜ አዋጅ አፈጻጸም ያቋቋመው የአስቸኳይ ጊዜ ጠቅላይ መምሪያ እዝ በክልሉ የሚንቀሳቀሰውን የፋኖ ታጣቂ ዘራፊና ጽንፈኛ መንጋ ነው ብሎታል። የትናንት የዋሽንግተን ዲሲ ሰልፈኞች በበኩላቸው በአማራ ህዝብ ላይ እየደረሰ ነው ያሉት ግፍ በትጥቃዊ ትግል ለመመከት የፋኖ ታጣቂ የሚያደርገውን እንቅስቃሴ ሌላ ስም በመስጠት ከተቀረው የኢትዮጵያ ሕዝብ ጋር ለማራራቅ የሚደረገው ጥረት ሊቆም እንደሚገባ አሳስበዋል። ሀብታሙ ስዩም በሰልፉ ላይ ተገኝቶ የሚከተለውን ዘገባ አጠናቅሯል። ዋሽንግተን ዲሲ ውስጥ በተካሄደው ሰልፍ ላይ ካገኟቸው ተሳታፊዎች መካከል አንዷ ህይወት በላችሁ ናት። ህይወት የዓለም አቀፉን ማህበረሰብ የሰብአዊ አብሮነት ለመጠየቅ እንዳለመ በተናገረችለት ሰልፍ ላይ ለምን መገኘት እንደመረጠች ትናገራለች። ንጹሐን ናቸው እየተገደሉ ያሉት ምንም የሌለው ህጻናት ናቸው እየተገደሉ ያሉት። በድሮን በመድፍ ነው የራሱን ህዝብ እያጠቃ ያለው እና በጣም በሚዘገንድ ሁኔታ ነው እየተደረገ እያደረገ ያለው እንዲህ አይነት ነገር በህዝብ ላይ ደግሞ መቶ ፐርሰንት የተቀበለው ህዝብ ላይ ነው አሁን እንደገና እያጠፋው ያለው እና በጣም የሚያሳዝን እና ይሄንን ዓለም እንዲያውቀው እንዲያስቆምልን እንፈልጋለን። ለዛ ነው የተገኘው። ህይወትን ጨምሮ በርካታ ትውልደ ኢትዮጵያውያን ከአሜሪካ የውጭ ጉዳይ መስሪያ ቤት ፊት ለፊት ዛሬ ረፋድ ላይ ተገኝተዋል። የዚህ ሰልፍ አስተባባሪ ከሆኑት መካከል አንዱ የአማራ ህዝባዊ ግንባር ዓለም አቀፍ አደረጃጀት ኮሚቴ አባሉ ወጣት አቤል ፍቅሬ ነው። እንግዲህ ያው አሁን ያለው ሁኔታ አማራ ክልል ላይ ብዙ ንጹሃን የሞቱበት አለ። ቤቶች የተደበደቡበት፣ ህጻናት፣ እናቶች የሞቱበት ሁኔታ አለ። እንግዲህ እኛ አሁን የዛሬውን ሰልፍ ዋና ያዘጋጀንበት ምክንያት ለአለም አቀፍ መድረኩ የአማራ ህዝብ ላይ ጦርነት መታወጁን፣ መንግስት መራሽ ጦርነት እንደተደረገበት አገር ያዳነውን አገር በተቸገረች ጊዜ ከጎኑ የቆመውን የአማራን ህዝብ በተለይ ፋኖ ወንድሞቻችንን በማሳደድ እና እንዲሁም በእስር ጭምር በሚሆንበት ጊዜ አሁን ደግሞ ግልጽ ጦርነት ከፍቶባቸው ስለሆነ ያንን ለመቃወም በአማራ ክልል በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል ባለፈው ሳምንት የተኩስ ልውውጥ ከተቀሰቀሰ ወዲህ በዩናይትድ ስቴትስ የሚኖሩ ኢትዮጵያንና ትውልድ ኢትዮጵያን ሰልፍ ሲወጡ ይህ የመጀመሪያቸው ነው። ይህ ሙሉ ጊዜ ተዋጊ ያልሆነው የፋኖ ታጣቂ ቡድን በችግር ጊዜ በጎ ፈቃደኛ ተዋጊ፣ በሰላም ጊዜ ደግሞ ሰላማዊ ህይወትን በሚመሩ የአማራ ክልል ነዋሪዎች የተመሰረተ ነው። በሰሜን ኢትዮጵያው ጦርነት ወቅት የኢትዮጵያ መከላከያ ሰራዊት አጋርም ነበረ። ሆኖም የፌዴራል መንግሥት የክልሉ ልዩ ኃይል ወደ ጸጥታ ተቋማት ለማዋሃድ በዘረጋው መርሃ ግብር አፈጻጸም የአማራን መከላከያ ለማዳከም እየሞከረ ነው በሚል ውንጀላ ምክንያት ግንኙነታቸው ሻክሮ ወደ ግጭት አምርተዋል። ኢትዮጵያ መንግሥት ይህንን ውንጀላ አይቀበለውም። በአንጻሩ የአስቸኳይ ጊዜ ጠቅላይ መምሪያ እዝ ከአማራ ክልል የሚንቀሳቀሰውን የፋኖ ቡድን ዘራፊና ጽንፈኛ ቡድን ብሎታል። እንግዲህ በክልሉ ያጋጠሙ ችግሮች በሰላማዊ አማራጭ በማይፈልግና የጸጥታ ስጋት በመፍጠር በኃይል የክልሉ መንግስት የማፍረስ እንዲሁም ደግሞ ቀጥሎ ወደ ፌዴራል ስርዓቱ የሚሄድ ፍላጎትና አዝማሚያ ግብ ይዞ የሚሄድ ዘራፊ ኃይል ነው ያንን ችግር እየፈጠረ ያለው። በዛሬው ሰልፍ ላይ የተሳተፉት የህዝባዊ ግንባሩ ዓለም አቀፍ አደረጃጀት ኮሚቴ ሌላኛ አባል አቶ ኤርሚያ ሽበሺ ሰልፉ የኢትዮጵያን መንግሥት ከማውገዝ የአማራን ህዝባዊ ግንባር ከመደገፍ ባለፈ ዩናይትድ ስቴትስ ዘር ላይ የነጣጠሩ ግፎችን ለማስቆም ያለባትን ዓለም አቀፋዊ ኃላፊነት ለማስታወስ እንዳለመ ተናግረዋል። እንደሚታወቀው ከዚህ በፊት ሩዋንዳ ላይ በተካሄደው ጆኖሳይድ የጆኖሳይድን ዓለም አቀፍ አድርገው ህግ አውጥቶታል። ገባ ኖሞር ጆኖሳይድ የሚል ህግም ነበራቸው ማለት ነው። ስለዚህ ይህ አሁን ኢትዮጵያ ውስጥ እየተካሄደ ያለው ጆኖሳይድ ስለሆነ ቃላቸው ቃላቸውን እንዲያከብሩ ብቻ ነው እዚህ ልንጠይቃቸው የመጣ ነው። አንደኛ እሱ ነው። ሁለተኛ ደግሞ ይህ ህብረተሰብ ለ30 አመት ነው በወያኔ ድረስም፣ አሁን በዚህ ዓመትም በዚህ አምስቱ ዓመት በአብይ ጊዜ ማለት ነው። በአብይ ጊዜ በጣም ሰፊ የሆነ የጆኖሳይ ጥቃት እየተፈጸመበት ያለ ህብረተሰብ ስለዚህ ለነዛም ኢትዮጵያ ውስጥ ላለው ህብረተሰብ ዝም አላልናችሁ፣ ገባ ለእናንተ ድምጽ እዮናል በማለት ለማሳወቅ ነው እዚህ የመጣ ነው። በዚህ ሰልፍ ላይ ካገኘኋቸው ታዋቂ የኢትዮጵያ የኪነ ጥበብ ሰዎች መካከል አንዱ ተዋናዩ ሽመልስ አበራ ነው። ከፍተኛ በደል ደርሶበታል ላለው የአማራ ህዝብ ድምፅ ለመሆን በሰልፉ እንደተሳተፈ ነግሮናል። ሰብአዊ ጥፋቶችን ለማስቆም የዓለም መንግስታት ድምፃቸው ሊያሰሙ እንደሚገባም ይሟገታል። የእውነት በሰብአዊ በዜጎቻቸው ላይ በሰብአዊ ጉዳይ ላይ ትኩረት እንሰጣለን የሚሉት የዓለም መንግስታት እውነት ትኩረት እየሰጡ ከሆነ በአሁን ሰዓት በአማራው ማህበረሰብ ላይ የተፈጸመ ያለን ግፍ ሊያስቆሙ ይገባል። ከዛ ውጭ ግን በዚሁ ከቀጠሉ ከዚህ ከግፈኛና ወንጀል ፈጻሚ ስርዓት ጎን ናቸው ብለን መቃወማችንን አናቆምም። ለሚሰማን አካል ሁሉ በየአካባቢው፣ በየስፍራው እየሄድን ድምፃችን እናሰማለን። በሚያደርጋቸው ንግግሮች ከአማራ ህዝብ ውጭ በሆኑ አንቂዎች ዘንድ አወዛጋቢ ሆኖ የቆየው ሽመልስ የዓለም አቀፉ ማህበረሰብ ትኩረትና እርምጃ አስፈላጊ የሆነው የኢትዮጵያ ውስጥ ዳፋ የዓለምም ችግር ሊሆን የሚችል እንደሆነ በማጤን ሊሆን እንደሚገባም ይናገራል። የተባበሩት መንግስታት ውስጥ ወይም ደግሞ በተለያዩ አገራት የራሳቸውን ጥቅም በማስከበር ቅድሚያ ለራሳቸው ጥቅም ቅድሚያ ስለሚሰጡ ምን እየሰሩ እንዳለ እነሱ ናቸው የሚያውቁት። ነገር ግን ዓለምም ሰላም እንድትሆን አፍሪካ በአፍሪካ ቀጠና ውስጥ በተለይ አሁን ኢትዮጵያ የኢትዮጵያ መታመስ ለሌሎችም አፍሪካ ሀገራት ስጋት ነው፣ እየሆነም ነው። ይሄንንም ደግሞ እነሱ እየነገሩን እያሳዩን ነው ያሉት። ትና ማታ መርዶ እየሰማን ነው። ዛሬ የአማራ ክልል በሙሉ የሀዘን ድንኳን ተተክሎበታል። በሰልፍ ላይ የተሰሙ አብዛኞቹ መፈክሮች በክልል ውስጥ ለሚንቀሳቀሱ የፋኖ ታጣቂዎች ድጋፍ የሚሰጡ ናቸው። ከሰሞኑ ከመንግሥት ጦር ጋር ሲፋለሙ ለሰነበቱት ታጣቂዎች ድጋፍ ከሚቸሩት፣ በአንጻሩ ታጣቂዎች የአንድን ሀገር ህጋዊ መንግሥት በጥመንጃ ለመነቅነቅ ጥረት አድርገዋል የሚሉ የታጣቂዎቹን እንቅስቃሴ የሚኮኑኑም አሉ። የዓለም አቀፍ አደረጃጀቱ ኮሚቴ አባል አቶ ኤርሚያስ ሽበሺ ይህን ትችት ይቃወማሉ። ያ ይሄ ብዙ ጊዜ አንዳንድ የመንግስት ድምፅ የሆኑ ሰዎች ይህን ነገር ነው በየሚዲያቸው እያስተላለፉ ያሉት ማለት ነው። ግን ይሄ የሆነው ምንድን ነው ነው ዋናው። ይህን ነገር መመርመር አለብን ሁላችንም ማለት ነው። ኢትዮጵያ ውስጥ ያለው አማራ ክልል ያለው ፋን ነው እህቴን አላስገደልም ወንድሜን አላስገደልም እናቴን አላስገደልም ብሎ አልሞት ባይ ተጋዳላይ ነው እንጂ ለስልጣን ወይም ለሌላ ነገር እየታገለ ያለ ህብረተሰብ አይደለም፣ ህብረተሰብ አይደለም። ስለዚህ የመንግስት ሁልጊዜ ነው መንግስት ሁልጊዜ ይገላል፣ ይጨፈጭፋል። ከዛ ሌቦች፣ ዘራፊዎች ባንክ ዘረፉ የሚለው ለብዙ ዓመት የተለመደ ጉዳይ ነው ማለት ስለዚህ እኛ ይን ነገር ከቁም ነገር አንቆጥሮም። ግን ፋኖ ማለት የአማራ ህዝብ መከታ የአማራ ህዝብ ልጁን አላስገደልም እናቴን አላስሞትም እያለ የሚንቀሳቀስ ቡድን ነው እንጂ መንግስት እንደሚናገረው ፕሮፓጋንዳ አለ። ትናንትናም ከትናንቱም በደብረ ብርሃን በተለያየ ሀገር ራሱ በድሮን እየደበደበ በከባድ መሳሪያ እየደበደበ ያለው መንግስት ነው እንጂ ፋኖ አይደለም። ፋኖ እህቶችንና ቤተሰቦችን አላስገድልም የሚል ነው ቡድን ነው። ፋኖ የተባለው የታጣቂዎች ንቅናቄ ኢትዮጵያ ውስጥ ያለን የዲሞክራሲ ጥረት በማጨናገፍ በፖለቲካው ቋንቋ አህዳዊነትን ለመትከል እንቅስቃሴ እያደረገ ነው በሚል ትችትም ሲቀርብበት ይሰማል። መሰሉ ትችት የአማራ ሕዝብ ከሌሎች ሕዝቦች ጋር ያለውን ግንኙነት ለማሻከር ያለመ ነው ብሎ የሚያምነው ከሰልፉ አስተባባሪዎች አንዱ ወጣት አቤል ፍቅሬ ቀጣዩን መልሰዋል። የአማራ ሕዝብ የሚታገለው ለራሱ ጥቅም ብቻ ነው። የአማራ ፋኖ እየተዋጋ ያለው አህዳዊነትን ሊያመጣ ነው የሚል ሚስ አንደርስታንድ የተደረገ ነገር አለ እና የኢትዮጵያ ሕዝብ ይህን በቀጥተኝነት እንዲረዳልን እንፈልጋለን። የአማራ ህዝብ ትግል የህልውና ትግል እየተታገልን ያለነው የህልውና ትግል። ከዛም አልፎ ተርፎ ደግሞ አገራችን ኢትዮጵያ በጭንቅ በማጥ በነበረችበት ሰዓት ህይወቱን ገብሮ ያለውን ንብረት ሸጦ የቆመን ኃይል አህዳዊ ስርዓትን ሊያመጣ ነው ብሎ ማመን ስህተት እንደሆነና የኢትዮጵያ ህዝብ ሁሉ ከጎናችን እንዲቆም ከጭቁኑ የአማራ ህዝብ ጎን እንዲቆም ዋና አላማችን ይሄ ነው። ሌላው ፋኖ የሚታገል ወይም ደግሞ የአማራ ህዝብ ትግል ለአማራው ብቻ ለመላው ኢትዮጵያዊ ጭምር እንደሚታገልና ዲሞክራሲን ለማስፈን እንጂ አህዳዊነትን ለማምጣት እንዳልሆነ በደንብ የኢትዮጵያ ህዝብ እንዲረዳን እንፈልጋለን። የሰልፉ አስተባባሪዎች መሰል መልእክቶችን ያነገቡ ህዝባዊ ሰልፎች በተለያዩ የአሜሪካና የአውሮፓ ከተሞች ከሰሞኑ እንደሚቀጥሉ ለአሜሪካ ድምፅ ተናግረዋል። አሜሪካ ድምፅ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ። ሀብታሙ ስዩምን ለዘገባው አመሰግናለሁ ለምሽቱ የመጨረሻው ቅንብራችን ወደ ሆነው እናልፋለን በሥነ ጥበብ ታሪክ የጥቁር ሴቶችን ውክልና የሚያስቀኘውን አውደ ርዕይ የሚመለከተው ነው የሥነ ጥበብ ባለሙያዎች ጥቁር ሴቶች በኪነ ጥበብ ውስጥ የተሳሉበት ዘይቤ አሉታዊ ነው ሲሉ ይገልጻሉ ዘገባው የአሶሺየትድ ፕሬስ ነው ኤደን ገረሞት አቀርበዋለች ብላክ ራይስ የተሰኘው የአያና ጃክሰን የጥበብ ስራ የአፍሪካ የውሃ ላይ መንፈስን በመወከል የተሰራ ነው። ምስሉ በለንደን በሚገኘው ሶመርሴት ሀውስ ውስጥ የብላክ ቪነስ ትዕይንት ላይ ከቀረቡ መካከል አንዱ ነው። ጥቁሯ ቪነስ የሚለው ርዕስም ጥቁር ሴቶች በሥነ ጥበብ ታሪክ ውስጥ እንዴት ይወከሉ እንደነበረ ያስተጋባል። ኤንድሪያ ኤም ላይፍ የኤግዚቢሽኑ ኃላፊ ናት። ብላክ ቪነስ ወይም ጥቁሯ ቪነስ በታሪክ ውስጥ ጥቁር ሴቶች በምስል እንዴት ይሳሉ እንደነበር የሚያመላክት ኤግዚቢሽን ነው። ነገር ግን በአሁኑ ወቅት ያሉ የስዕልና የፎቶግራፍ ጥበብ ባለሙያዎች እነዚህን አሉታዊ ማግለሎች እንዴት በስራቸው እንዳካተቷቸው ወይም እንደተቀበሏቸው ይቃኛል። እነዚህ የድሮን አስተሳሰብ የሚወክሉ ስራዎችም በኤግዚቢሽኑ ለእይታ ቀርበዋል። ለየት ያለው ፖስተር በ19ኛው መቶ ክፍለ ዘመን ለነጭ አውሮፓውያን መዝናኛነት ከአፍሪካ የመጣች ሴት ምስልን ያሳያል። ይህ ምስል በካርቱን መልክ የቀረበ ስዕል ሲሆን ሴቲቷ ራቁቷን መሆኗንም ያሳያል። የተጋነነ የሰውነት ክፍሎችንም በመሳልም ተመልካቾችን ይቀሰቅሳል። ሆትኔት ቪነስ ስለተሰኘችው ምስል አስቤያለሁ። ይቺ ሴት ደቡብ አፍሪካዊቷ ሳርቴጄ ባርትማን የምትሰኝ ሲሆን ወደ አውሮፓ ልዩ በመሆኗና ባላት ከፍ ያለ የግንኙነት ባህሪ ለእይታ እንድትቀርብ ያመጧት ሴት ናት። ይህ እንግዲህ ለእኔ ጥቁር ሴቶች በዚህ መልኩ የሚቀርቡበት የጥበብና የምስል ባህል መጀመሪያ ሆነ ማለት ነው። ኤም ላይፍ የራሷ የሕይወት ተሞክሮ ለዚህ ኤግዚቢሽን መነሻ መሆኑን ትናገራለች። እኔ እንደ ማርሊን የሚለው በሚንግ ስሚዝ የተሰራውና ነጫን ቀደም ትስነኛ ማርሊን ሞንሮን መስሎ የተሰራው የመሰሉ አሁነኛ የጥበብ ስራዎችም በኤግዚቢሽኑ ተካተዋል። ባለፉት ዘመናት ጥቁር ሴቶች የማህበረሰብ ውስጥ የሴቶች የውበት መመዘኛ ልኬት ውስጥ አልተካተቱም የምትለው ኤም ላይፊ ናት። ልጅ ሆኜ ብዙ የጥቁር ሴቶችን ምስሎች አይቻላቅም። በዚህ የተነሳ ይመስለኛል ይህ ኤግዚቢሽን ሊኖር የቻለው። የሆትኔት ቪነስን ታሪክ እናቴ ልጅ ሆኜ ነግራኝ ነበር እና ያኔ ባይሞሬ ውስጥ ይመላለስ ነበር በታሪክ ትምህርት ውስጥም ስለ ጥቁር ሴቶች ስፈልግ የትምህርት ስርዓት ውስጥ አልተካተተም። ክቡራትና ክቡራን የምሽቱ ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ስትመራልን የነበረችው ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳቸው ያመሸው ትንግዶ ነኝ። በነጋው ምሽት እስከምንገናኝ መልካም ምሽት።